መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሰባት የይሳኮርም ልጆች ቶላ ፋዋ፣ ያሱብ ሺምሮን፣ አራት ናቸው። የቶላም ልጆች ኦዚ፣ ረፋያ፣ ይሪኤል የህማይ፣ የብሳም፣ ሽሙኤል የአባታቸው የቶላ ቤት አለቆች፣ በትውልዳቸው ጽኑዓን ኃያላን ሰዎች ነበሩ። በዳዊት ዘመን ቊጥራቸው ሀያ ሁለት ሺህ ስድስት መቶ ነበር። የኦዚም ልጆች ይዝረሕያ። የይዝረሕያም ልጆች ሚካኤል፣ አብድዩ፣ ኢዩኤል፣ ይሽያ አምስት ናቸው፤ ሁሉም አለቆች ነበሩ። ከእነርሱም ጋር በየትውልዳቸው በየአባቶቻቸው ቤቶች ለሰልፍ የተዘጋጁ የሠራዊት ጭፍሮች ነበሩ፤ ብዙም ሴቶችና ልጆች ነበሯቸውና ሠላሳ ስድስት ሺህ ነበሩ። ወንድሞቻቸውም በይሳኮር ወገኖች ሁሉ ጽኑዓን ኃያላን ሰዎች በትውልዳቸው ሁሉ የተቈጠሩ ሰማንያ ሰባት ሺህ ነበሩ። የብንያም ልጆች ቤላ፣ ቤኬር፣ ይድኤል ሦስት ነበሩ። የቤላም ልጆች ኤሴቦን፣ ኦዚ፣ ኡዚኤል፣ ኢያሪሙት፣ ኡሪ አምስት ነበሩ። የአባታቸው ቤቶች አለቆች ጽኑዓን ኃያላን ሰዎች ነበሩ። በትውልድ የተቈጠሩ ሀያ ሁለት ሺህ ሠላሳ አራት ነበሩ። የቤኬርም ልጆች ዝሚራ፣ ዩአስ፣ አልዓዛር ኤልዩኤናይ፣ አምሪ ኢያሪሙት፣ አብያ፣ አናቶት፣ ኤሌሜት። እነዚህ ሁሉ የቤኬር ልጆች ነበሩ። በየትውልዳቸው መዝገብ የተቈጠሩ የአባታቸው ቤቶች አለቆች ጽኑዓን ኃያላን ሰዎች ሀያ ሺህ ሁለት መቶ ነበሩ። የይድኤልም ልጅ ቤልሃን ነበር። የቤልሃንም ልጆች የዑስ፣ ብንያም፣ ኤሁድ፣ ክንዓና፣ ዜታን፣ ተርሴስ፣ አኪሳኤር ነበሩ። እነዚህ ሁሉ የይሁዳ ልጆች ነበሩ። በየአባታቸውም ቤቶች አለቆች ጭፍራ እየሆኑ ወደ ሰልፍ የሚወጡ ጽኑዓን ኃያላን ሰዎች ዐሥራ ሰባት ሺህ ሁለት መቶ ነበሩ። ደግሞም ሳፊን ሁፊም፣ የኡሪ ልጅ ሁሺም የአሔር ልጆችም ነበሩ። የንፍታሌም ልጆች ያሕጽኤል፣ ጉኒ፣ ዮጽር፣ ሼሌም የባላ ልጆች ነበሩ። የምናሴ ልጆች ሶርያይቱ ቁባቱ የወለደችለት አስርኤልና የገለዓድ አባት ማኪር ናቸው። ማኪርም ከሆፊምና ከሳፊን ወገን ሚስት አገባ የእኅትዋም ስም መዓካ ነበር። የሁለተኛውም ስም ሰለጰዓድ ነበር ለሰለጰዓድም ሴቶች ልጆች ነበሩት የማኪርም ሚስት መዓካ ልጅ ወለደች ስሙንም ፋሬስ ብላ ጠራችው የወንድሙም ስም ሱሮስ ነበር። ልጆቹም ኡላም ራቄም ነበሩ የኡላምም ልጅ ባዳን ነበር። እነዚህ የምናሴ ልጅ የማኪር ልጅ የገለዓድ ልጆች ነበሩ። እህቱ መለኬት ኢሱድን፣ አቢዔዝርን፣ መሕላን ወለደች። የሸሚዳም ልጆች አሒያን፣ ሴኬም፣ ሊቅሒ፣ አኒአም ነበሩ። የኤፍሬም ልጆች ሹቱላ፣ ልጁ ባሬድ፣ ልጁ ታሃት፣ ልጁ ኤልአዳ ልጁ ታሃት፣ ልጁ ዘባድ፣ ልጁ ሹቱላ። የአገሩም ተወላጆች የጌት ሰዎች ከብቶቻቸውን ሊወስዱ ወርደው ነበርና የገደሉአቸው ልጆች ዔድርና ኤልዓድ ነበሩ። አባታቸውም ኤፍሬም ብዙ ቀን አለቀሰ። ወንድሞቹ ሊያጽናኑት መጡ። ወደ ሚስቱም ገባ አረገዘችም፣ ወንድ ልጅም ወለደች። በቤቱም መከራ ሆኖአልና ስሙን በሪዓ ብሎ ጠራው። ሴት ልጁም ታችኛውንና ላይኛውን ቤት ሆርንና ኡዜን ሼራን የሠራች ሲአራ ነበረች። ወንዶች ልጆችም ፋፌ፣ ሬሴፍ ልጁ ቴላ ልጁ ታሃን ልጁ ለአዳን ልጁ አሚሁድ ልጁ ኤሊሳማ ልጁ ነዌ ልጁ ኢያሱ። ግዛታቸውና ማደሪያቸው ቤቴልና መንደሮቿ፣ በምስራቁም በኩል ነአራን። በምዕራብም በኩል ጌዝርና መንደሮቿ፣ ደግሞ ሴኬምና መንደሮቿ እስከ ጋዛና እስከ መንደሮቿ ድረስ በምናሴም ልጆች ዳርቻ ቤትሳንና መንደሮቿ፣ ታዕናንክና መንደሮቿ፣ መጊዶና መንደሮቿ፣ ዶርና መንደሮቿ ነበሩ። በእነዚህ የእስራኤል ልጆች የዮሴፍ ልጆች ተቀመጡ። የአሴር ልጆች ዮምና። የሱዋ፣ የሱዊ፣ በሪአ፣ እህታቸውም ሴራህ ሤራሕ የበሪአም ልጆች ሄቤር፣ የቢርዛዊት አባት የነበረው መልኪኤል። ሄቤርም ያፍሌጥን፣ ሳሜርን፣ ኮታምን፣ እህታቸውንም ሶላን ወለደ። የዮፍሌጥም ልጆች ፋሴክ ቢም፣ ሃል፣ አሲት ነበሩ። እነዚህ የያፍሌጥ ልጆች ነበሩ። የሳሜርም ልጆች አኪ፣ ሮኦጋ፣ ይሁባ፣ አራም ነበሩ። የወንድሙም የኤላም ልጆች ጾፋ፣ ይምና፣ ሴሌስ፣ አማል ነበሩ። የጾፎም ልጆች ሱዋ፣ ሃርኔፍር። ሶጋል፣ ቤሪ፣ ይምራ፣ ቤጼር፣ ሆድ፣ ሳማ፣ ሰሊሳ፣ ይትራን፣ ብኤራ ነበሩ። የዮቴር ልጆች ዮሬኒ፣ ፈጽጳ፣ አራ ነበሩ። የኡላ ልጆች ኤራ፣ ሐኒኤል፣ ሪጽያ ነበሩ። እነዚህ ሁሉ የአሴር ልጆች የአባቶቻቸው ቤቶች አለቆች የተመረጡ ጽኑዓን ኃያላን ሰዎች የመኳንንቱ አለቆች ነበሩ። በትውልዳቸውም በሰልፍ ለመዋጋት የተቈጠሩ ሀያ ስድስት ሺህ ሰዎች ነበሩ።